የዛሬ ውሏችን እንዲብርክ ብሎ ቆንጆ ሆኖ አልፏል። ለዛሬ አመት በሰላም ያደርሰን እያልኩ ዛሬም ላይ ስለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ላነሳባችሁ። ወደ የሚገኙ አባቶቻችን በመጠለያ ያጦት እየተቸገሩ ነውና እንረዳቸው ዘንድ ከላይ አካውንት ነበራቸውን አስቀምጥላችኋለሁ። እግዚአብሔር ያክብርልኝ።